ኢትዮጵያ ሕግን ለማስከበር እና የህዋትን ወንጀለኛ ቡድን ለሕግ ለማቅረብ የምታደርገውን ጥረት የወቅቱ የአፍሪካ ሕብረት ሊቀመንበር የሚረዱት በመሆናቸው ያላቸው ምስጋና ጠቅላይ ሚኒስትር አብይ አህመድ ገለጹ። ሕግ የማስከበሩን ሂደትም ለሊቀመንበሩ ልዩ ልኡካን ቡድን ማብራሪያ ሰጥተዋል። መለስካቸው አመሃ ስርስራለው ጠቅላይ ሚኒስትር አብይ አህመድ የወቅቱ የአፍሪካ ህብረት ሊቀመንበር እና የደቡብ አፍሪካ ፕሬዚዳንት ሴሪል ራፋ ሞዛ ልዩ መልእክተኛ አድርገው የሰየሟቸውን የቀድሞን የላይቤሪያ ፕሬዚዳንት ኤለን ጆንሰን ሰርልፍስ፣ ጆዋኪም ቺሳኖ የቀድሞ የሞዛምቢክ ፕሬዚዳንት እና የቀድሞውን የደቡብ አፍሪካ ፕሬዚዳንት ካግሌማ ሞትላንቴን ዛሬ በጽህፈት ቤታቸው ተቀብለው እንዳናገሯቸው የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። ጠቅላይ ሚኒስትሩ የአፍሪካ ህብረት የወቅቱ ሊቀመንበር ፕሬዚዳንት ሴሪል ራማፎዛ ኢትዮጵያ ማናለብኝነትን እስከወዲያኛው ለማስቀረትና የህወትን ወንጀለኛ ቡድን ወደ ፍትህ አደባባይ ለማምጣት የምታደርገውን ጥረት ስለተገነዘቡና በእጅጉም ያሳሰባቸው በመሆኑ ምስጋናቸውን አቅርበዋል ሲል የጽህፈት ቤቱ መግለጫ ይናገራል። የልዩ ልዑካኑ አባላትም በአፍሪካዊ ወንድማማችነትና ትማማችነት መንፈስ እንዲሁም በሽምግልና አቀራረብ ኢትዮጵያን ባለጸጋና የጸናች ሀገር ሆና በማየት ተስፋ ለጉብኝት በመምጣታቸው አድናቆታቸውን ገልጸውላቸዋል ይላል መግለጫው። እንዲህ ያለው እርምጃ ለአፍሪካ ችግሮች አፍሪካዊ መፍትሔዎች የሚለውን መርህ አጉልቶ እንደሚያሳይ ኢትዮጵያ እንደምትገነዘብም ጠቅላይ ሚኒስትር አብይ አመልክተዋል። በውይይቱ ጠቅላይ ሚኒስትር አብይ በትግራይ ክልል ህግ የማስከበር ዘመቻው ዳራ ወይም የኋላ ታሪክ ምን እንደሚመስል ለልዑካን ቡድኑ ማብራሪያ ሰጥተዋል። ከሁለት ዓመት ሰዓት በላይ ህወሀት ሀገሪቱን የማናወጥ በየስፍራው ሲለኩስ የነበረውን አለመረጋጋት መንግሥታቸው እንዴት ባለ ትዕግሥት ይዞት እንደቆየም በሰፊው አስረድተዋቸዋል ይላል መግለጫው። ጠቅላይ ሚኒስትሩ የፌዴራል መንግሥቱ በሰላማዊ አግባብ ችግሮችን ለመፍታት ያደረጋቸውን አያሌ ሙከራዎችም አመልክተዋል። ይሁንና ታቅዶና ሆን ተብሎ በሀገሪቱ የመከላከያ ኃይል ሰሜን እዝ ላይ የተሰነዘረው ጥቃት በኢትዮጵያ የወንጀል ሕግ መሠረት የሀገር ክህደት በመሆኑ የፌዴራሉ መንግሥት የሀገሪቱን ሕገ መንግሥታዊ ስርዓት ለመጠበቅ የአሁኑን እርምጃ ለመውሰድ የመጨረሻው ምክንያቱ እንደሆነ በአጽንኦት ማስረዳታቸው ታውቋል። ጠቅላይ ሚኒስትሩ በክልሉም ሆነ በመላ ሀገሪቱ የሕግ የበላይነትን ማስከበር ሕገ መንግሥታዊ ስልጣንና ግዴታ ያለበት ፌዴራል መንግሥቱ መሆኑን አስረድተው ይህን ማድረግ አለመቻል ደግሞ በሕግ ያለመጠየቅ ባህልን በማስፋፋት የሀገር ህልውናን ለአደጋ የሚያጋልጥ ነው ሲሉ አጥብቀው ማስገንዘባቸውን መግለጫው ዘርዝረዋል። መለስካቸው አመሃ። La Merkadums Radio kardeşim abla.